مهبره سبب لا مهبره سبب አርቲስት ተስፋዬ ገብረሃና እንዲሁም ድምፃዊት ብጽት ስዩም፣ እንኳን ለ2014 የኢትዮጵያውያን አዲስ ዓመት እንቁጣጣሽ በዓል በሰላም አደረሳችሁ እንላለን። ከኤስቢኤስ ራዲዮ የአማርኛ ቋንቋ ዝግጅት ክፍል እንኳን አብሮ ደረሰ ሁሉም ኢትዮጵያዊ በዓለም ክፍል ላሉት ለሀገራችንም ሕዝብ በጠቅላላ እንኳን ለሁለት ሺ አስራ አራት አዲስ ዓመት በሰላም አደረሰን። መልካም አዲስ ዓመት እንዲሆንልን እመኛለሁ። እንደሚታወቀው አርቲስት ተስፋዬ ከሀገር ቤት በቅርቡ ነው የመጣኸው። እዚህ እንደመጣህም፣ በተለይ ደግሞ እዚህ ቪክቶሪያ ሙሉ ለሙሉ ገደብ ተጥሏል። ለአንድ የኪነ ጥበብ ባለሙያ አዲስ ዓመትን የሚያክል ትልቅ በዓል በገደብ ውስጥ ማሳለፍ ምን ማለት ነው? የሚሰጠው ስሜት ምን ይመስላል? እንደ በፊቱ ሙሉ አይሆን ምንም ከሀገርም ወተን ብንኖር በዚህ ወዳጅ ዘመድ ጋር መጠያየቁ ወዳጆች አሉ፣ ዘመዶች አሉ፣ ትጠያየቅ ያለ አንቺ ጋር የሚመጣ ያለ አንቺ ሜደሽ እንኳን አደረሳችሁት ነበረ። ናፍቆቱን ለማጥበብ አገር ቤት እንዲመስል በዓል ላይ ሰብሰብ ማለቱ የተለመደ ነበረ። አሁን ግን በዚሁ በኮቪድ ምክንያት ሁሉም በየቤቱ ስለሆነ ያለው የአንድ ስሜት ማምጣት አይቻልም። ያው እንግዲህ በስልክ እንኳን አደረሳችሁ ከመባባል ውጭ ተገናኝቶ አብረው መዋሉ አብረው መብላት መጠጣቱ መጫወቱ ይቀራል። ያጎላል ግን አሁን በእኔ በቤተሰቤ በኩል እንግዲህ ከጠየቅሽኝ ከዛ ከሁለት ዓመት በላይ ነው ፈራርቀን የነበረው እኔ አገር ቤት ነበርኩ። አሁን ደግሞ እንደ አጋጣሚ ሆኖ ከስንት ሙከራ በኋላ ተፈቅዶ ስመጣ ደግሞ የልብ ወዳጆቼን አላገኘሁም። ከመጣሁ ሳምንት ሳይሞላ ነው እንደገና ደግሞ ይሄ በቤት ውስጥ መቆየት ተነገረው እና በስልክ ነው አብዛኛዎቹን ወዳጆች ያገኘሁት። አሁን ደግሞ በዓል መጣ። በዓል ሲመጣ ደግሞ ያው የምትናፍቂው ነገር ይኖራል። እንዳልሽ የኛ ስራ ከሕዝብ ጋር ነው ያ ይናፍቃል። አገር ቤትም የዛን ያህል አይደለም። አሁን ያው የቲያትር ስራውም ሆነ የሙዚቃ ስራው በጣም የተገደበ ነው እና እዚህ ደግሞ አሁን ትንሽ የተሻለ የሚሆኑ አንድ ላይ እንደው ከቤተሰቦች ጋር አንድ ላይ ሆነን ናፍቆታችንን መወጣቱ፣ ስለ ሀገር ማውራቱ፣ ለቤተሰብ መጫወቱ እሱ እንደገና ሌላ ፍቅር ይጨምራል። ግን ያው የሚጎልብሽ ነገር አለ። እሱ ማይካድ ነገር ነው። ይጎላል። ግን እግዚአብሔር ይመስገን እዚህም መድረሳችን ራሱ እግዚአብሔር ፈቅዶ ብዙዎች አልፈዋል፣ ብዙ ወዳጆቻችን አተናቸዋል። እኛን ደግሞ እግዚአብሔር ፈቅዶ እዚህ ጋር በመድረሳችን ደግሞ እግዚአብሔር እናመሰግናለን፣ አናማርርም። ድምፃዊት ብጻት ሳምንት አንቺ እድሜሽን በሙሉ በሙዚቃ አለም ውስጥ ነው ያሳለፍሽው። የአዲስ አመት በዓላት ለሙዚቃ ባለሙያዎችና ለሙዚቀኞች ከቤታቸው ይልቅ በመዝናኛ ቦታ ላይ ሌሎችን በማዝናናት የሚያሳልፉበት ወቅት ነው። እዚህም አውስትራሊያም በተለይ አዲስ አመት ላይ በሚደረጉ የሙዚቃ ዝግጅቶች ለበዓሉ ድምቀት ስትሆኚ የኖርሽባቸው አመቶች በርካቶች ናቸው። ና የዘንድሮውን የአዲስ አመት ግን ከነዚህ ሁሉ ገለል ብሎ ማሳለፉ ምን ይመስላል በአንቺ ላይ የሚሰጠው ስሜት ምንድን ነው? በጣም ነው የሚከፋው። በጣም ቅር ያሰኛል። ምክንያቱም መጀመሪያ ያው እድሜ ልኬን እኔ በአመት በዓሎች የቤት በዓል ያከበርኩበትን ቀን እንኳን አላውቅም እኔ ወጣትነት ጀምሬ ካደግኩበት ይሄን ስራ ከጀመርኩበት እዚህ ሀገር እስከምመጣ ድረስ ማለት ነው። በዚሁ አጋጣሚ አስራ አራት አመት ሆነ ማለት ነው እዚህ እና በዚህ አስራ አራት አመት ደግሞ እኔ እንኳን ባልዘፍን እኔ እንኳን ባልጋበዝ ስራው ላይ ያው ሌሎች አርቲስቶች ሲመጡ አብሬ ተገናኝቼ አብረን ሰርተን አብረን አድምቀን ቆንጆ በዓሎች ያሳለፍንባቸው ጊዜያቶች ብዙ ናቸው። እንደዛ ቢሆን ትመኛለሽ፣ ግን ይሄ አልሆነም። ምክንያቱም አሁን ይሄ መጣብን፣ ይሄ በሽታ በጣም ችግር ፈጥሯል። እኔ መከለሉን ቤታችሁ ሁኖ መባሉን፣ ብቸኝነት፣ ከሌላ ሰው ጋር ለመገናኘትሽ፣ ከወዳጅ ጓደኛ ዘመድ ጋር ለመገናኘትሽ ቅር ቢልም ቢያስናፍቅም፣ ለራሳችን ደህንነት ለራሳችን ጤና ሰላም እንድንሆን፣ እድሜያችን እንዳያጥር ጥንቃቄ እያደረገልን ስለሆነ ደግሞ የአውስትራሊያ መንግስት እኔ በጣም ነው የማመሰግናቸው በጣም የእውነት ትልቅ ነገር ነው። የኛ ኮሚኒቲ በጣም መገናኘት እንወዳለን። በየቤተ ክርስቲያኑ ሀዘንን ቢኖር ደስታም ቢኖር ብዙ መገናኘት እንወዳለን። አብረን መሆን እንወዳለን። አብረን ማሳለፍ እንወዳለን። አብረን መደገስ እንወዳለን። እንደዛ ባንከለከል ኑሮ እናልቅ ነበረ። ብዙ ሰው ይሞትብን ነበረ። ስለዚህ ያው ለእኛ ደህንነት ስለሆነ የከለከሉን ትእዛዛቸውን አክብረን እንግዲህ በዓልን ብቻችንን እናከብራለን። እንኳንም ብቻ ባለቤት የመጣልኝ አሁን እኔ በጣም ደስ ያለኝ እሱ መምጣቱ። እንደሚታወቀው ሌሎች ሀገሮች አሁን አውሮፓም እንደ አሜሪካም እንደ ኢትዮጵያም ከፈት ከፈት ማለት የጀመረበት ሰዓት ነው። ግን አውስትራሊያ እንደገና ገደቡ፣ ክልከላው የጠነከረበት ወቅት ነው እና በአብዛኛው በቤት ውስጥ ነው የሚከበረው። በዚህ በገደብ ውስጥ ሆናችሁ በዓሉን በምን መልክ ለማክበር እየተዘጋጃችሁ ትገኛላችሁ? እንዴት ነው በዓሉ የምታከብሩት? በዓሉ እንግዲህ ሰው አይኖርም እንጂ ራሳችን ከልጃችን ጋር ሆነን ያው የሚሰራውን ሰርተሽ የሚጋገረውን ጋግረሽ ምናም ተከብረ ትኖሪያለሽ ግን በዓል ድምቀት የሚኖረው በህብረት ሲሆን ነው። ኮካታው፣ ጨዋታው፣ ጫጫታው ያ ትልቅ ስሜት ይፈጥራል። በዓል በዓል የሚመስለው እሱ ነው። አለበለዚያ አሁን ለምሳሌ ዶሮ ሰርተን ምን ብለን ምትበይ የሚመስልሽ ዝም ብሎ በባዶ ቀን በሌላ ቀን ዶሮ ሰርተሽ ምትበይ ነው እንጂ የሚመስልሽ በዓል በዓል አይመስልም። ሰው ስለሌለ እንጂ ሌላው ምንም ችግር የለም። ተስፋዬስ፣ እንዴት ነው በዓሉን ለማክበር የተዘጋጀኸው? እንግዲህ ከግርግር ውስጥ ነው የመጣኸው ኢትዮጵያ፣ ከብዙ ሰዎች ጋር ነው የተለያዩ በዓላቶችን ላለፉት ሁለት ዓመት ስታከብር የነበረው። ዘንድሮ ከቤተሰብ ጋር ብቻ ነው የሚሆነው። በበዓሉ ዕለት ያንተ ድርሻ ምን ይመስላል? ምንድን ነው ዝግጅትህ? አሁ እንግዲህ ራሳችንን የሚያስደስት ነገር እንፈጥራለን። ሳቅ ጨዋታችን ያው ሁሌም የተለመደ ነው። እንስቃለን እንጫወታለን ላይ እንደዚህ የበዓል ዝግጅት የሚተላለፉ ነገሮችን እናያለን። የአገር ቤት ሬዲዮ ጣቢያ እንሰማለን። የአማርኛ ዘፈኖችን፣ የአገር ቤት ዘፈኖችን እንሰማለን። በዓል በዓል የሚሸት ነገር ለማድረግ ራሳችንን ለማስደሰት እናስመስላለን። እዚህ ሁሉም ነገር አለ። ያው ስሜቱ፣ ፍቅሩ፣ እዛ አንድነቱ አሁን እንዳለችው ብጽዬ ተጠራርቶ መብላቱ፣ ሄዶ መጠያየቁ ምናምን ይጎል ይሆናል እንጂ ያንን ስሜት የሚፈጥር ነገር እናደርጋለን ከጠዋት ጀምረን ተነስተን ልክ ሀገር ቤት የምናደርገው እርስ በራሳችን እንኳን አደረሳችሁ እንባባልና ያው የተዘጋጀውን ነገር በሙሉ አቅርበን ቡናችንን እየጠጣን ዳቧችንን ቆርሰን አስፈላጊውን ነገር እናደርጋለን። እንግዲህ ጥላጠጃችንን እየጠጣን እስክስታችንም መውረድ በጣም ቆንጆ ነው። ከሁሉም በዓል በተለየ መልኩ ደስ የሚለኝ አዲስ አመት ነው ለእኔ በዓል የሚመስል ለምን እንደሆነ አላውቅም እና ሁልጊዜ አዲስ ዓመት ሲመጣ ትልቅ ተስፋ ይታየኛል ከፊት ለፊት። ያው ይሳካም አይሳካም አሁንም ሀገራችን ሰላም ሆን ይህም ዓለም አቀፍ በሽታ እንደው እግዚአብሔር አጥፍቶት በሰላም ሁሉም ሰው በደስታ የሚኖርበት ዘመን በፍቅር የምንኖርበት ዘመን ለሀገራችንም ለዓለምም ሰላም እንዲመጣ ሁላችንም በምንችለው በየእምነታችን ጸሎት አድርገን ሌላ እንደው አዲስ የተስፋ ዘመን ሳንለያይ ሳንበታተን በአንድነት በፍቅር የምንኖርበት ጊዜ እንዲመጣልን ትልቅ ምኞቴ ነው። ድምፃዊት ብጻት አንቲስ፣ አዲስ አመት ልዩ ስሜትሽ፣ መልእክትሽ ምን ይመስላል ለዘንድሮ አዲስ አመት በዓል? እንግዲህ እንደነገርኩሽ ሁልጊዜ ስራ ነው። እኔ ስራ ቦታ በነበርኩበት ጊዜ፣ በራሴ ናይት ክለብ በምሰራበት ጊዜ በጣም ሰው ስለሚበዛ በጣም ክራውድድ ስለሚሆን ሁሌም ጭንቀት ነበረኝ። ሰው እንዳይጋጭ ትፈሪያለሽ። ያው መጠጥ ስለሆነ የሆነ ችግር እንዳይፈጠር ትፈሪያለሽ፣ እና ሁልጊዜ ለእኔ ጭንቀት ነው። አመት በዓል ጠዋት ሁሉም ሰው የሄዱ ቤቱ ሲዘጋል፣ አቀማመጤ ሁሉ ትዝ የሚለኝ በ ሰፍ ብዬ ኩ ዘፍ ብዬ አለቀ ነው መለው እና በዓልን የምታጣጠሚ ያው እንግዲህ ጠዋት በኢትዮጵያ አቆጣጠር አስራ ሁለት ሰዓት ሲክስ፣ በዚህ ሀገር አቆጣጠር ሲክስ ሰቨን ላይ ነው። ምን ዘጋው። ከዛ ሄደሽ ቀጥታ ተጠኛለሽ። ምንም በዓል በዓል የሚሸትሽ ነገር የለም። ተኝተሽ ነው። ስትነሽ ተነስተሽ ትበያለሽ፣ ጠጫለሽ ናም። ከዛ በኋላ ደግሞ እንደገና ደግሞ ለማጣት ስራት ትዘጋጃለሽ። ስለዚህ ያ ያ ነገር ቢኖርም ግን ትነፍቅዋለሽ ደግሞ አመት ባሉ ሲመጣ። ስለዚህ በተለይ አዲስ አመት እንዳለው የተስፋ አመት ነው ብርሃን ነው የሚታየሽ። ሁሉ ጊዜ በአዲስ አመት እንዲህ ቢሆን እንዲህ ቢደረግ እንዲህ ቢሆን ሁሉ ጊዜ ፕሮግራም አለሽ። አሁን በዚህ በሚቀጥለው አመት በአገባ በሚቀጥለው አመት ልጅ ብድር በሚቀጥለው አመት የልጅ ልጅ ባይ አሁንም አስበ እንደሱ እንደሱ ነው በአገባ ምናምን ስለሚደረ ማለት ነው እና እነዚህ እነዚህን ተስፋዎች እያሰብሽ ነው የምትኖሪው። እነዚህን ተስፋዎች ስታስቢ ደግሞ ለመብላትም ለመጠጣትም ለመስራትም ለማውራትም ለመዞርም ሰላም ነው የሚያስፈልገን። ቸሩ መድኃኔ ዓለም በኢትዮጵያ ምድር ላይ ሰላምን ያዝንብልን፣ ሰላምና ፍቅርን ያውርድልን፣ አይለያየን። ሁላችንም በአንድነት ሆነን ካለንበት ድህነት ማጦ ወተን ሰው የምንሆንበትን ዘመን እግዚአብሔር ያምጣል። ለሁላችሁም ኢትዮጵያውያኖች በመላው ዓለም ላይ ያላችሁ በአውስትራሊያ ላላችሁ፣ በኢትዮጵያ ላለው ለሁሉም ሰው መልካም አዲስ ዓመት እመኛለሁ። አመሰግናለሁ። ማርትዬ በጣም ነው አመሰግነው። አርቲስት ተስፋዬ ገብረሃናና እንዲሁም ድምፃዊት ብጻት ስዩም የ2014 የአዲስ ዓመት በዓል እንግዶቻችን ሆናችሁ ስለቀረባችሁና መልካም ምኞታችሁን ስላስተላልፋችሁ በኤስቢኤስ የአማርኛ ቋንቋ ዝግጅት ክፍል ስም እናመሰግናለን። መልካም በዓል ይሆንላችሁ። ያም እናመሰግናለን ም አድርገን የኤስቤስ የአማርኛ ዝግጅት ክፍልን እናመሰግናለን። ለመላው የኤስቤስ ሰራተኞች ኢትዮጵያውያን ብቻ ሳይሆን የኢትዮጵያ ወዳጆች እዚህ በአውስትራሊያ ያሉን ወዳጆችም አሉ ኢትዮጵያን የሚወዱ ለሁሉም ለኢትዮጵያ አዲስ አመት እንኳን አደረሳችሁ ኤስቢኤስ ሁልጊዜ አክብሮ ተሰጥቶ እኛን አክብሮ ከህዝብ እንድንገናኝ ምኞታችንን ሀሳባችንን እንድንገልጽ ብዙ ጊዜ ስለሚተባበረን እና በመልካም ስለሚቀበለን መልካም የስራ ዘመን ለእናንተ የምንመኛለን እጅግ አድርገን እናመሰግናለን እኛም እናመሰግናለን እንግዶቻችን ሆናችሁ ስለቀረባችሁ በድጋሚ መልካም እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።